የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በሱዳን ሉዓላዊ መማክርት ምክትል ሊቀመንበረ ጀኔራል መሐመድ ሀምዶን ዳግሎን የተመራ ከፍተኛ ልኡካን ቡድን በቤተ መንግስት ተቀብለው አነጋገሩ። በውይይታቸውም በሀገራቱ የሁለትዮሽና በቀጠናው መረጋጋትን ለማስፈን በሚረዱ ጉዳዮች ላይ መግባባት ላይ እንደደረሱ የኤርትራ ዜና አገልግሎት ገልጿል። የአስመራው ዘጋቢያችን ብርሃነ በረሀ ተጨማሪ አለው። ፕሬዚዳንት ኢሳያስ አፈወርቂና ጀኔራል ደግሎ የሁለቱን ሀገራት ግንኙነት ለማጎልበት በሚያስችሉ ጉዳዮች ዙሪያ ባደረጉት ግንኙነት በልማት በዲፕሎማሲና ጸጥታው ጉዳዮች ላይ ትብብራቸውን ለማሳደግ ስምምነት ላይ መድረሳቸውም ተገልጿል። ከዚህ በተጨማሪ ሁለቱም ወገናት በአፍሪካ ቀንድ እድገትና እንዲሁም ለሁለቱ ሀገራት አስፈላጊነት ባላቸው ቀጠናዊ ጉዳዮች ላይ ሀሳብ ለሀሳብ መለዋወጣቸውም ዜናው አመልክቷል። ከሱዳን ሉዓላዊ መማክርት ምክትል ሊቀመንበር ጀነራል መሐመድ ሐምዳን ደግሉ ጋር አብረው የመጡት የሱዳን ጊዜያዊ የውጭ ጉዳይ ሚኒስተር አሰይድ ዑመር ገመረዴ የጉብኝቱ ዋነኛ ዓላማ በአንድ በኩል በሁለቱ ሀገራት ያለውን ስትራቴጂያዊና የወንድማማችነት ግንኙነት ለማሳደግና ለማጎልበት፣ በሌላ በኩል ደግሞ በተለይ በቀጠናዊና አህጉራዊ ጉዳዮች ላይ የጋራ መግባባት ለመፍጠር መሆኑን በመጥቀስ ዘላቂ ግንኙነትና ምክክር እንዲኖር ስምምነት ላይ መድረሳቸውን አስረድተዋል። በሱዳን ሉዓላዊ መማክርት ምክትል ሊቀመንበር ጀኔራል ሐምዳን ደግሎ የተመራው የሱዳን ከፍተኛ የልዑካን ቡድን ዛሬ ረፋድ አስመራ ዓለም አቀፍ አውሮፕላን ማረፊያ ሲገባ የኤርትራ የውጭ ጉዳይ ሚኒስቴር አቶ እስማን ሳልህና የፕሬዝደንት የፕሬዚደንት ኢሳያስ አማካሪ አቶ የማነ ገብረአብ እንደተቀበሏቸውና ጉብኝታቸውን አጠናቀው ከቀትር በኋላ ሲመለሱም እንደሸኟቸው ዜናው ገልጸዋል። በኤርትራ የውጭ ጉዳይ ሚኒስቴር አቶ እስማን ሳልህና በፕሬዝደንት በፕሬዚደንት ኢሳያስ አማካሪ አቶ የማነ ገብረአብ የቆመ የኤርትራ ከፍተኛ የልኡካን ቡድን ታኅሳስ ሀያ ሰባትና ሀያ ስምንት በሱዳን ባደረገው የስራ ጉብኝት። ለሱዳን ሉዓላዊ መማከት ሊቀመንበር ጀነራል አብደልፈታህ አልቡርሃን ከፕሬዚደንት ኢሳያስ አፈወርቂ የተላከ መልእክት እንዳደረሱና በሱዳን ቆይታቸውም ከሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ጋር ተገናኝተው በኤርትራና ሱዳን መካከል ያለውን ግንኙነት ለማጠናከር እንዲሁም ቀጠናዊ ትብብርን ለማጎልበት በሚረዱ ጉዳዮች ላይ መወያታቸውና ምክክር ማድረጋቸው የሚታወስ ነው። በግንኙነታቸውም በሁለቱ ሀገራት መካከል ዘላቂና ቀጣይነት ያለው ጉብኝትና ምክክር እንዲኖር ስምምነት ላይ መድረሳቸው የሚታወስ ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ